ጤና ይስጥልኝ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ረቡዕ ነሐሴ 20 2012 ዓ ም የጋቢና ቪዮኤ ዝግጅት ጀምሯል። ለምሽቱ ከያዝንላችሁ ውስጥ ጥቂቶቹን እናስተዋውቃችሁ። በኢትዮጵያ የአየር ንብረት ለውጥ የሕዝቡ የኑሮ ዋስትና ላይ አደጋ እንደደቀነ በምህጻረ ቃሉ ፒኤችኢ ኢትዮጵያ በሚባል የሚታወቀው ተቋም አስታወቀ። የተለያዩ በለመድነው አግሮ ኢኮሎጂ ሁለት የምናመርታቸው ነገሮች እንደ በፊቱ በተለመደው ምርት እየሰጡ ውጤት እያመጡ አይደለም። ይሄ መላውን ህብረተሰባችን እየነካ ያለ ሁኔታ ነው ማለት ነው። የሰማችኋቸው የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም ጥምረት ዋና ዳይሬክተር አቶ ነጋሽ ተክሉ ናቸው። በዚህ ጉዳይ ላይ በምሽቱ የሚሉን አለ። ወጣት በጎ ፍቃደኛና የማህበረሰብ አገልጋይም እንግዳ አድርገናል። እየተቸገርኩ ያለሁት ነገር በጣም የሚገርም በሚገርም ሁኔታ ጎዳና ላይ ወድቀው የምናገኛቸው አቅመ ደካሞች ወታደሮች፣ በፊት ወታደር የነበሩ ሰዎች ነው። ዘካሪያስ ኪሮስ ነው የምሽቱ እንግዳችን ነው። ወጣት ስራ ፈጣሪ አርቲስቶች በኮቪድ-19 ምክንያት ተቋማቸውን ለመዝጋት ተገደዋል። ቢሆንም አልተሸነፍንም፣ ለጊዜውም ቢሆን በድረገጽ አገልግሎታችንን እየሰጠን በኋላ ላይ እንመለሳለን ብለዋል። ተሞክሯቸውን ያጋሩናል። ሙዚቃም አለን። አብራችሁን ስለምትቆዩ እያመሰገንን መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ አብሬያችሁ ይዘልቃለሁ። ስመኝሽ የቆየ አጫጭር ከዓለም ዙሪያ የተሰባሰቡ ዜናዎችን ታሰማናለች። ወደ እሱ እንለፍ። አመሰግናለሁ ኤደን። በድሬዳዋ አስተዳደር የኮሮና ቫይረስ የተገኘባቸው ህሙማን ለይቶ ማከሚያ በሆነው የሳቢያን ሆስፒታል ውስጥ ያገለግሉ የነበሩ የህክምና ባለሙያዎች ያለ ቅድመ ማስጠንቀቂያ ከለይቶ ማከሚያው ሆስፒታል ስራችንን እንድናቋርጥ ተደርገናል ሲሉ ለአሜሪካ ድምፅ ተናገሩ። የህክምና ባለሙያዎቹ ወደ ቤተሰቦቻቸው ከመቀላቀላቸው በፊት የቫይረሱ ምርመራ እንዳልተደረገላቸውና ለአስራ አራት ቀን ራሳቸውን ለይተው እንዲቆዩ አለመደረጉንም ገልጸዋል። ባለሙያዎቹ ለሶስት ወር ያልተከፈለ የጥቅማ ጥቅም ጥያቄዎችም አለን ሲሉ ቅሬታቸውን አቅርበዋል። የድሬዳዋ አስተዳደር ጤና ቢሮ በበኩሉ የህክምና ባለሙያዎቹ ወደ ቤተሰቦቻቸው እንዲቀላቀሉ የተወሰነው በአንዳንድ ባለሙያዎች በቀረበ ጥያቄ መሰረት ነው ሲል ምላሽ ሰጥቷል። ቢሮው ሐኪሞቹ ማግኘት የሚገባቸውን ጥቅማጥቅሞችም እንዲሰጣቸው መፍቀዱን ገልጿል። ዘገባውን ከድሬዳዋ ያደረሰን አዲስ ቸኩል ነው። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ቡድንና ኦሙንጋ በሚል አኅጽሮት የሚታወቀው የአንጎላ ሰብአዊ መብት ቡድን የሀገሪቱን የጸጥታ ኃይሎች ከሰዋል። የደቡባዊ አፍሪካዊቱ ሀገር የጸጥታ ኃይሎች የኮቪድ-19ን መዛመት ለመቆጣጠር ሲባል የተደነገገውን የመንቀሳቀስ ገደብ በማስከበር ተግባር ላይ ቢያንስ ስድስት ሰዎች መግደላቸውን የሰብአዊ መብቶች ቡድኖች ገልጸዋል። ካለፈው ግንቦት እስከ ሐምሌ ወር በነበረው ጊዜ ውስጥ ስለተገደሉት ቢያንስ ሰባት ወጣት ወንዶች ፍጹም ግልጽና የተሟላ ምርመራ እንዲካሄድ ጥሪ አቅርበዋል። ከተገደሉት አንደኛው የ14 ዓመት ዕድሜ ልጅ መሆኑንም ቡድኖቹ ጠቁመዋል። ሁለቱ የሰብአዊ መብት ተሟጋች ቡድኖች ያወጡት መግለጫ የአንጎላ የጸጥታ ኃይሎች በቫይረሱ ምክንያት የተደነገገውን የአስቸኳይ ጊዜ አዋጅ በሚጥሱ ሰዎች ላይ በተደጋጋሚ ከሚገባው በላይ ኃይል ይጠቀማሉ ሲል ከሷል። የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ኮቪድ-19ን በሚመለከት ያወጣው አዲስ መመሪያ እንዳሳሰባቸው የጤና ጉዳይ ጠቢባን ተናግረዋል። በቫይረሱ ከተያዙ ሰዎች ጋር ንክኪ የነበራቸው ሰዎች የቫይረሱ በሽታ ምልክት ካልታየባቸው በስተቀር ምርመራ ማድረግ አያስፈልጋቸውም የሚል መመሪያ ማዕከሉ ትላንት አውጥቷል። የበሽታ መቆጣጠርና መከላከል ማዕከል ከዚህ በፊት ያወጣው መመሪያ በቫይረሱ ከተያያዘ ሰው ጋር ንክኪ ያለው ሰው ሁሉ እንዲመረመር የሚመክር ነበር። ለዚህ ለውጥ የተሰጠ ምንም ማብራሪያ የለም። እስከ 50 በመቶ የሚሆነው የቫይረሱ መዛመት የህመሙ ስሜት በማይታይባቸው ሰዎች የሚተላለፍ በመሆኑ ከኮቪዱ በሽተኞች ጋር የተነካኩትን ሰዎች ተከታትሎ የመመርመሩ ተግባር አስፈላጊ መሆኑን በጆርጅ ዋሽንግተን ዩኒቨርሲቲ የህዝባዊ ጤና ፕሮፌሰር እና የአስቸኳይ ሕክምና ባለሙያ የሆኑት ዶክተር ሊና ዊን አስገንዝበዋል። ተጋላጭ የሚባሉት ሰዎች ግን ከቫይረሱ በሽተኞች ጋር ከተነካኩ እንዲመረመሩ የበሽታ መቆጣጠርና መከላከል ማዕከሉ መምከሩን ቀጥሏል። የጆንስ ሆፕኪንስ ዩኒቨርሲቲ ባወጣው አሃዝ መሰረት በአሁኑ ወቅት በዩናይትድ ስቴትስ ከ አምስት ነጥብ ሰባት ሚሊየን በላይ የኮሮና ቫይረስ በሽተኞች አሉ። ከ መቶ ሰባ ስምንት ሺ አምስት መቶ በላይ ደግሞ ለህልፈት ተዳርገዋል። በዚህም ዩናይትድ ስቴትስ ከዓለም ቀዳሚ ቦታ መያዙን ቀጥላለች። አድማጮች ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ለዜናዎቹ ስመኝሽ የቆየን አመሰግናለሁ። ጋቢና ቪኦኤ መደመጡን ይቀጥላል። ኤደን ገረመው የምሽቱ አስተናጋጃችሁ ነኝ። አሁን ወደ ዕለቱ ርዕሶችን እንሻገር። በኢትዮጵያ የአየር ንብረት ለውጥ የሕዝቡን የኑሮ ዋስትና ላይ አደጋ እንደደቀነ በምህፃረ ቃሉ ፒኤች ኢትዮጵያ ተቋም አስታውቋል። የዕለቱ አብይ ርዕሳችን ነው። ወደዛ ከመሻገራችን በፊት ግን አንድ ልዩ ወጣት እንግዳ እናስተዋውቃችሁ። አዲስ አበባ ጎጃም በረንዳ አካባቢን የሚያዘወትር ሰው ወጣቱን በጎ አድራጊ ዘካርያስ ኪሮስን ያውቀዋል። ዘካሪያስ እጅ አጥሯቸው ጎዳና ላይ የወደቁትን ይመግባል፣ ለአረጋውያን የንጽህና አገልግሎት ይሰጣል፣ የዘመመ ጎጃቸውንም ይጠግናል። እሱና አጋሮቹ የሚያደርጓቸውን መልካም ግብሮች በማህበራዊ መገናኛ አውታሮች ላይ የሚያዩ ኢትዮጵያውያን የተቻላቸውን ይደግፉታል። የተገኘውን ይዞ ዘካርያስም እርዳታ ወደሚያስፈልጋቸው ወገኖች ቤት ይመላለሳል። ሀብታሙ ስዩም ከወጣቱ መልካም አድራጊ ዘካርያስ ኪሮስ ጋር አጭር ቆይታ አድርጓል። በመቀጠል ይደመጣል። ይኸው እንግዲህ ተስፋውን አሰፋ ዮሐንስ አለሙ እና ጓደኞቻቸው የሚባሉ አሜሪካን ሀገር ዳላስ ቴክሳስ የሚኖሩ ወንድሞች ናቸው የገዙሉት። እሺ እናታችን ብርሃን ዳጎኛ ተስፋ ከገባው እንግዲህ ወደ አሁን አመት ሊሆነኝ ነው። ወደ አስር ወር ወደ ዘጠኝ ወር ነው። እንደ እድሜው አይደለም፣ ጥሩ የሚሄደልን ነው። ወደዚህ ስራ ወደዚህ የበጎ አድራጎት እንቅስቃሴ እንግዲህ የተለያየ ነገሮች ሊያስገቡ ይችላሉ። ያው አንዳንዴ በቃላትም ላትገልጣቸው ትችላለ ውስጥ የሚሰማ ነገሮች አሉ። ግን በብዛት የአቅመ ደካሞች ገንዘብ ጥየቃ ወደ የተለያዩ ሰዎችን ወደ እኛ ወደ እኔም በዚህ ዝም ብለው አለቆች ለህምም ብለን ይመጣሉ። አይደለም በዛ ሰዓት ልብሳቸው ቆሽሾ ገላቸውን በእንደዚህ አይነት ትንሽ ቆሸሽ ብሎ ምናምን ስታይ ለምን እነዛን ነገሮች ወደ ጥሩ ነገር ቀይረን ቀይሬ በጎ ስራ ቢሰራ እነዚህም ሰዎች ያርፋሉ የሚል ነገር እንትን አሉ። ከዛ ነው የቀጠልነው በየቀየረ መጣ መልኩን ከዛ ውጭ የተለያዩ የበጎ አድራጎት ስራዎች መስራት እንቀጠልን ማለት ነው። እንደዛ ነው እንግዲህ። ዘካርያስ አንተና አጋሮች በመሆን የተለያዩ ሰዎችን የሚደግፉ ስራዎችን ስትሰሩ በማህበራዊ መገናኛዎች ላይ ትታያላችሁ በብዛት የምትታወቁባቸው ስራዎች የትኞቹ ናት? እንደ አዲስ ለሚሰሙ አድማጮች እስቲ ንገረን። ምንድን ምንድን ነው የምታደርጉት? በብዛት የምንታወቅበት በምንድን ነው? ለቤት እንክብካቤ፣ አቅመ ደካሞችን ቤት ማደስ፣ በጎዳና ላይ ያሉ ሰዎች እንደዚህ አረጋውያን አረጋውያት ሲሆኑ ሆነው ስናገኛቸው ተንቀሳቃ ፍራሽ ቤት አለች። እሷን አሰርተን ከፍራሽ ከብርድ ልብስ ጋር እንሰጣለን። ቤት እናድሳለን። በብዛት የምንታወቀው ገላ አጥበን ልብስ በማልበስ ነው። በብዛት የምንታወቀው ማለት ነው። አሁን በዚህ በኮቪድ ምክንያት ትንሽ ክፍተት ተፈጥሮብን ያው ወደ ሌሎች የበጎ አድራጎች ስራ እንትን ብለና ያው ራሱን ሚል የሰራ ነው ነው ከኮቪድ ኢትዮጵያ ውስጥ ገባ ከተባለ ጀምሮ ሰዎች ግንዛቤ እያስጠበቅን ነው። ገንትን እጅ እያስታጠብን ምናምን ያለ ነው። አልተሆነው ነው ማለት ነው። የበጎ አድራጎት እንቅስቃሴ ይህን እሽት አርገው ያውልህ ውሃውን እንደዚህ እያደረግክ እንደዚህ እያደረግክ እኔ ተለያሻለሁ። የኮቪድ-19 ነገር ካነሳ ብዙ ችግሮችን እያባባሰን እንደሆነ ይሰማል። በእናንተ ስራ ላይስ ምን አይነት ጫና ፈጠረ? የተረጂዎችን ብዛትና አይነት ጨምረዋል። ተቸግረው የማያውቁ ሰዎች አንተ ጋር ይመጣሉ። አንዳንዴ ሞራልህም ሁሉ የራሴን ይነካል፣ በጣም ምክንያቱም፣ የሆነ ሰዓት ላይ ሰጭ የነበሩ ሰዎች ተቀባይ፣ የሚያጎርሱ የነበሩት የራሳቸው ጎራሽ፣ የሚያበሉ የነበሩ ራሳቸው ሌሎች መብላት የሚፈልጉ ሆነው ታገኛቸዋለ በዚህ በበሽታ ምክንያት፣ አብዛኞቹ ደግሞ እኛ ደግሞ ቀርጸን ችግረኞችን ቀርጸን ማህበራዊ ሚዲያ ላይ ለቀን ነው እርዳታ የምናገኘው። እነዚህን ሰዎች አብዛኞቹን ደግሞ ቀርጾ ለመልቀቅ በጣም አስቸጋሪ ነው። ምክንያቱም ከብዙ አንግል ማለት ፍላጎት ላይኖራቸው ይችላል ነገ ከነገ ወዲያ ወደ ትክክለኛው መስመር ሲመጣ ሰዎች በእኛ ላይ እንዳይዘባበቱብን ምናምን ስለምንፈልግ ባንቀረጽ ካልተቀረጹ ደግሞ ሰው አይቶ ለመርዳት ይቸገራል። እና ይሄን ይሄን ችግር ፈጥሮብናል ሊልህ ይችላል። እንግዲህ ዘካርያስ በማህበራዊ መገናኛዎች ላይ እናንተ ከምታግዟቸው ሰዎች ጋር የተደረጉ ቪዲዮዎችን አሰራጭተህ አይቻለሁ። ሁሉም ማለት ይቻላል አሳዛኝ ታሪክ ያላቸው ናቸው። በአጭር ውስጥ የማትረሳቸውን የተወሰኑትን ታሪኮች ንገር ልል አድማጮች አንዳንዴ ምን ይገጥ መሀል መሰለ የሆነ ጊዜ ላይ በዚች ሀገር ትልቅ ስራ የሰሩ እናቶች አባቶችን ታገኛለ። በብዛት ግን በጣም እየተቸገርኩ ያለሁት ነገር በጣም የሚገርም በሚገርም ሁኔታ ጎዳና ላይ ወድቀው የምናገኛቸው አቅመ ደካሞች፣ ወታደሮች በፊት ወታደር የነበሩ ሰዎች ነው። ይሄ ነው ወይ ዋጋው እንላለን። አንዳንዴ እናዝናለን። እኛ ወጣቶች ነን። ነገ ከነገ ወዲያ ሀገር የሆነ ሀገር ቢደርስባት ወታደሩ ሆነ ሌላ መልኩ ሀገራችን ለማገልገል እንፈልጋለን። ግን እንደዚህ አይነት ሰዎች ሲሆን ላይ በውትድርና ሀገራቸውን ያገለገሉ ሰዎች ወድቀው፣ ቆሽሸው፣ እርቧቸው፣ ጠምቷቸው የሚያነሳስቧቸው ጎዳና ላይ እናገኛቸዋለን እና አብዛኞቹ የሬዲዮ ኦፕሬተር የነበረ በዚያድ ባሬ ወረራ ጊዜ የሬዲዮ ኦፕሬተር የነበረ አንድ ሰው አግኝተናል። ባለስልጣናት የነበሩ በደርግ ዘመን መንግስት ያገኘነው ሰው አለ። ዶክትሬት ያለው በዚህ ወደ ሰራተኛ ሰፈር ላይ ያገኘነው አልገላውን አጥበን ልብሱን አልብሰን በጣም በሚያሳዝን ሁኔታ ወድቆ ያገኘነው ሰው አለ። ብዙ ብዙ ልትል ትችላለህ። ያው ከጊዜ አንፃር ግን ይህን ሌለ ነው የሚችለው። መሰል ስራዎችን በየቀኑ ለመስራት ከግለሰብ አቅም በላይ የሆነ ወጪ የሚጠይቅ ይመስለኛል። ምን አይነት ድጋፍ ነው ከበጎ አድራጊዎች የምትፈልገው? እንዴትስ ነው የምታሰባስበው? ይሄ ስራስ ነገ ምን ደረጃ ላይ ነው ደርሶ ማየት የምትፈልገው? እንግዲህ የምንመኘው ነገር ሁሉም ሰው ችግሩ ተቀርፎለት ብናይ ደስ ይለናል። በመጀመሪያ ግን እኛን ማለት እኛ የምንረዳቸውን ሰዎች ለማግኘት በስልክ ቁጥራችን በዜሮ ዘጠኝ አስራ አንድ አስራ አንድ ሀያ ሰባት ሀምሳ ሁለት እንደዚሁም ደግሞ በአካል ደግሞ ጎጃም በረንዳ፣ አዲስ አበባ ጎጃም በረንዳ የሚባል ቦታ ወለጋ ሆቴል ፊት ለፊት እዛ ሊያገኙን ይችላሉ። ግን በወደፊት እኔ ማየት የምፈልገው እኛ የደረስንበት ቦታ እኛ ልንረዳቸው የልንበት ቦታ ያሉ ሰዎች ችግራችን ታቋርፎ በቃ አተዋል፣ አይ የሚረዳን ሰው አጣን የምንልበት ሳይሆን የሚረዳችሁ ሰው ተገኝቷል የምንልበት ደረጃ ላይ። ምክንያቱም የሆነ ጊዜ ላይ ልንረዳ ሄደን አይ የሚረዳ ሰው ስላጣን ምንም ማድረግ አንችል የምንልበት ጊዜ አንዳንድ ስለሚገጥመን እኔ የምፈልገው እግሬ የረገጠበት ቦታ አንድ ምስኪን ሰው በማህበራዊ ሚዲያ ላይ አስተዋውቄ ያን ሰው ወዲያውን እንዲረዳ ማየት ነው ህልሜ ማለት ነው። እግዚአብሔር በጣም አመሰግናለሁ ዘካሪያስ ኪሮስ። በጣም በጣም እግዚአብሔር ያክብርልን። አመሰግናለሁ። ሰላም ሀብታሙ ስዩምና እንግዳውን እናመሰግናለን። አድማጮች ከጋቢና ቤት ጋር ናችሁ ያላችሁት። የአሜሪካ ድምጽ ጋዜጠኞችና ዘጋቢዎች በኮቪድ-19 ምክንያት ከስቱዲዮ ወጥተው ይህን ፕሮግራም የምናሰናዳላችሁ ከየመኖሪያ ቤታችን ሆነን ነው። አሁን ወደ ዕለቱ አብይ ርዕስ ስንሻገር ኢትዮጵያ ውስጥ በድርቅ ይጠቁ የነበሩ የተለያዩ አካባቢዎች ሰሞኑን በጣለው ከባድ ዝናብና በጎርፍ ተጥለቅልቀዋል። በእነዚህ የጎርፍ አደጋዎች የበርካቶች ሕይወት ሲጠፋ በሺዎች የሚቆጠሩ ሰዎችም ከቤት ንብረታቸው ተፈናቅለዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦሲኤችኤ በነሐሴ ወር ባወጣው ሪፖርት በያዝነው ክረምት እየጣለ ያለው ከባድ ዝናብ በሚያስከትለው ጎርፍ ከሁለት ሚሊየን በላይ ሰዎች እንደሚጠቁ አስታውቋል። ከተጠቂዎች ውስጥ ከአራት መቶ ሺህ በላይ የሚሆኑት ከቤትና ንብረታቸውም ይፈናቀላሉ ብሏል። የአካባቢ ጥበቃ ባለሙያዎች የአየር ንብረት ለውጥ እያስከተለ ያለው ተደጋጋሚ የድርቅና የጎርፍ አደጋ በኅብረተሰቡ ላይ ትልቅ ተጽዕኖ እያደረሰ እንደሆነ ጠቁመው መንግስት ለጉዳዩ ትኩረት እንዲሰጠው ጠይቋል። ጉዳዩን የተከታተለችው ስምመኝሽ የቆየ ተከታዩን ዘገባ አሰናታለች። በደቡብ ክልል ኦሞ ዞን ዳሰነች ወረዳ የኦሞ ወንዝ ውሃ ሞልቶ በመጥለቅለቁ ከቤት ንብረታቸው ከተፈናቀሉ ከ43 ሺህ በላይ ሰዎች መሀል አንዱ ጆን ሎማላ ነው። በዳሰነች ወረዳ ከሞራቴ አካባቢ ተወልዶ ያደገው ጆን እንደ አብዛኛው የአካባቢው ህብረተሰብ በከብት እርባታና አሳ ማስገር ይተዳደር ነበር። ባለፈው ሚያዝያ በላይኛው የኦሞ ሸለቆ አካባቢዎች የጣለው ከባድ ዝናብ ባደረሰው የጎርፍ አደጋ ግን እሱና ቤተሰቦቹ የመኖሪያ አካባቢያቸውን ሸሽተው በኬንያ ድንበር አካባቢ ተጠልለው ይገኛሉ። እዚህ ተወለድኩ፣ ሰላሳ አንድ ዓመት ይሆነኛል። ይህኛው ጊዜ እንዳን አደጋ አጋጥሞ ነው ያለም እንደዚህ አይነት ዝናብ ዘንዶ እንደዚህ አደጋ ፈጥሮ አሁን ደግሞ ከባድ ክስተት ምግብ ምግብ ደግሞ ውስጥ ጋር ተያያዙ ሲደመርበት ዝናቡ ነው። አሁን ይሄ ከባድ ክስተት ያመጣው አሁን ራሱ የደረሰበት ክስተት እናይቸው ማላቆ ነ ድሮ የምናውቀው አየር ሁኔታ ና አሁን ያለው አየር ሁኔታ አንድ አይደለም። ማለት የእኛ አባቶች ዝናብ ኤክስፐክት የሚያረፉበት ውስጥ አይደለም ዝናቡ የመጣ ያለው ማለት፣ የሚጠበቅበት ብዙ ዝናብ አይመጣም፣ የሚጠበቅበት ጊዜ ደግሞ ዝናብ ይመጣል እና የሆነ ኮንዲሽን ተቀላቅሎ ብናል እዚህ አካባቢ ና ማለት ነው ከሚያዚያ ወር ጀምሮ የጣለው ከፍተኛ ዝናብ ያስከተለው የወንዝ መጥለቅለቅ በዳሰነች ወረዳ ዙሪያ በሚገኙ ሀያ ደሴቶችና አስራ ዘጠኝ ቀበሌዎች ላይ ጉዳት ሲያደርስ አርባ ሶስት ሺ ስድስት መቶ ሰባ ሰዎችን ደግሞ አፈናቅሏል። በደሴቶቹ ላይ ይኖሩ የነበሩ ወደ ግማሽ ሚሊየን የሚጠጉ ከብቶችም አደጋ ላይ ናቸው። ይህ ከፍተኛ ዝናብ ያስከተለው የጎርፍ አደጋ በአካባቢው በሰላሳ አመት ውስጥ ታይቶ እንደማይታወቅ የነገሩን የወረዳዋ ዋና አስተዳዳሪ አቶ ቀብራራው ተክሌ ናቸው። ይሄ ከፍተኛ ነው ማለት ይቻላል። ምናልባት ከፍተኛ ነው ማለት የምንችልበት ማንኛው ኬዝ በፊት የማይመጣባቸው ቦታዎች ላይ ነው ውሃ ሞልቶ ሰዎችን የሚያፈናቀላለው እና ምናልባት ከፍተኛ ዝናብ ነው ወረድ የዘነበ ላይ ስለዚህ እንደ በፊት ቢያንስ ከሰላሳ አመት በፊት የነበረው ትሬንድ ነው ወረድ የተከሰተውም እሱም ደግሞ ምናልባት ሰዎች የሚይዙባቸው ቦታዎች ላይ በብዛት ይዞ ነው ረዱ ሰዎች ወደ ውጭ ያወጣለሁና በጣም ከፍተኛ ነው። ከወትሮ ላይ የት ያለ ውሃ ነው ረዱ የፈሰሰው ማለት ነው። ከድንገተኛ የጎርፍ አደጋው ጎን ለጎን በየጊዜው እየተባባሰ የሚሄደው የአየር ንብረት ለውጥ በከብት እርባታ የሚተዳደረውን የህብረተሰብ ክፍል ለግጦሽ መሬት እጦት ይዳርገዋል። በዳሰነች ወረዳ የግጦሽ መሬት በድርቅ ምክንያት በሚራቆትበት ወይም በውሃ በሚጥለቀለቅበት ወቅት ህብረተሰቡ የግጦሽ መሬት ፍለጋ የሚያደርገው ጥረትም በኬንያ ድንበር ክልል ካለው የቱርካና ህብረተሰብ ጋር እንደሚያጋጫቸው ጆን ይናገራል። ከባድ ድራይቱን አለ ሳር የሚባል ነገር ይሄንም ሳር ያለበት አካባቢ ነ ዋ በዋ ተሸፍኗል። ወደ ላይ ደግሞ ከፍታ ደግሞ እኛሁን የምኖርበት ሴሰ መንደር ሶስት ኪሎ ሜትር ኬንያ ውስጥ ነው የምትገቡ እና ወደ ኬንያ ውስጥ ከብቶች እየገቡ ግጭትን ይፈጠራል በቱርካና ማህበረሰብ። ቱርካና ማለት ኬንያ ውስጥ የምኖሩ ድራይቮች ናቸው። እና በቱርካና ቱርካና ናትረት ሁሉ ግጭት አለ። በዚህ ምክንያት ማለት ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ ባለፈው ሳምንት ያወጣው መረጃ እንደሚያመለክተው ከሐምሌ ወር አጋማሽ ጀምሮ በአፋር፣ በጋምቤላ፣ ኦሮሚያና ደቡብ ክልሎች በተከሰተ ጎርፍ ሰላሳ ሺህ ሰዎች ከቤት ንብረታቸው ተፈናቅለዋል። በተለይ የአዋሽ ወንዝ ሙላት በአፋር ክልል ባደረሰው አደጋ ወደ ሃያ ሺህ የሚጠጉ ሰዎች መፈናቀላቸውን መረጃው ያሳያል። ይህ መሰሉ ያልተለመደ ከፍተኛ ዝናብና ጎርፍ በኢትዮጵያ ውስጥ የአየር ንብረት ለውጥ ከሚያደርሳቸው ተጽዕኖዎች አንዱ መሆኑን የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም በምህፃረ ቃሉ ፒኤች ኢትዮጵያ በሚባል የሚታወቀው ጥምረት ዋና ዳይሬክተር አቶ ነጋሽ ተክሉ ያስረዳሉ። መሬቱ በዛፎች ካልተሸፈነ የተራቆተ መሬት ከሆነ ጎርፉ እንደፈለገው በኃይለኛ ፍጥነት እንዲወርድ የሚከላከለው የሚያበርደው ሁኔታ አይኖርም። እነዚህ ሁሉ ከክላይሜት ቼንጅ ኢምፓክት ጋር ይተሳሰራሉ። መራቆቱ፣ ዛፎች መቀነሱ በብዙ ቦታዎች ቀላል የማይባል ቁጥር ደሴቶች ውስጥ ዊዝን ኦሞ ያሉ የግድ ካልወጡ ኤግዚስት የማያደርጉበት ሁኔታ እንዲፈጥር ሆነዋል። ስለዚህ ጎርፍ ትልቁ የክላይሜት መገለጫ መሆኑ ጥሩ ማሳያ ነው ማለት ነው። አለማችን ከምንጊዜውም በላይ የሞቀች ነው። ይህ የሙቀት መጠን መጨመር ደግሞ በርካታ ስጋቶችን ፈጥሯል። አቶ ነጋሽ የከባቢ አየር ሙቀት መጨመር እያስከተለ ያለው የአየር ንብረት ለውጥ በኢትዮጵያ የግብርና ምርት ላይ ስጋት ለደቀነው የአንበጣ መንጋ መፈልፈል አመቺ ሁኔታ ከመፍጠር አንስቶ የህብረተሰቡን የኑሮ ዋስትና የሚፈታተኑ በርካታ አደጋዎችን እንደ ደቀን ያስረዳሉ። እንሰት ከዚህ በፊት ሲበቅልበት ከነበረ ቦታ ፕሮዳክቲቪቲው እየቀነሰ ወደ ከፍ ያለ ቦታ የሚሄድ ቡናም እያንዳንዱ አርሶ አደር ከዚህ በፊት ሲያመርትበት የነበረ አግሮ ኢኮሎጂ እየተበለሸበት ወደ ከፍተኛ ቦታ የሚጋበዝበት ከብቶቻችንም ሳይቀር። ስለዚህ የተለያዩ በለመድነው አግሮ ኢኮሎጂ ሁነን የምናመርታቸው ነገሮች እንደ በፊቱ በተለመደው ምርት እየሰጡ ውጤት እያመጡ አይደለም። ይሄ መላውን ህብረተሰባችን እየነካ ያለ ሁኔታ ነው ማለት ነው። እንደ ካንሰር እና ተመሳሳይ አይነት ህመሞች እየበረከተ ነው ያለው። ይህ የአየር ብክለቱ ውጤት የሆኑ ህመሞች አሁን እየሰፉ ያሉበት ነው። በአንድ ወቅት በደን ተሸፍነው የነበሩት የኢትዮጵያ ተራራማ ቦታዎች በህዝብ ብዛት ቁጥር መጨመርና ያንን ተከትሎ በሚመጡ የእርሻ መስፋፋቶች አሁን ተራቁተዋል። ህልውናዋ ከተፈጥሮ ሀብት ጋር ለተያያዘው ኢትዮጵያ ይህ ትልቅ ስጋት ነው የሚሉት አቶ ነጋሽ ሀገሪቱ የአየር ንብረት ለውጥን ለመዋጋት የተፈጥሮ ጥበቃ ላይ ማተኮር እንዳለባት ይመክራሉ። እስካሁን ሚዛን የሰጠ ስራ በሚገባው እየሰራን ነው አልልሽም። ይህ በሆነበት ለክላይሜት የሚከላከል ጠንካራ የሚቲጌሽንና የአዳፕቴሽን ስራ እየሰራ ነው ማለት አንችል። ሙከራዎች አሉ፣ እንቅስቃሴዎች አሉ፣ ምርጥ ተሞክሮዎች አሉ። ግን አጠቃላይ የኢትዮጵያ ድህነትንም እርሻችንም ዘላቂ በሚያደርግ ኢነርጂያችንም ዘላቂ በሚያደርግ አቅጣጫችን መፈተሽ አለብን። ሁለተኛው የወጡ ስትራቴጂዎች በተጠናከረ ኮሚትመንት የሚፈልገው እየተፈጸሙ ነው ወይ ብትይም እዛ ላይ ውስንነት አለ። ጆን እና ሌሎች ከዳሰነች የተፈናቀሉ ህብረተሰቦች በመንግስት እርዳታ እየተደረገላቸው ቢሆንም የህልውናቸው መሰረት ለሆኑት ከብቶቻቸው የግጦሽ መሬት ማግኘት ግን አሁንም ያሳስባቸዋል። ለዛም ነው አቶ ነጋሽ በአንድ ወቅት የአየር ንብረት ለውጥን ለመግታት በዓለም አቀፍ ደረጃ በሚደረጉ በርካታ ድርድሮች ላይ አፍሪካን ወክላ ትሳተፍ የነበረችው ኢትዮጵያ ዘላቂ ልማት ማምጣት የምትችለው የተፈጥሮ ሀብትን መንከባከብ ላይ መሰረት ያደረገ ያደረገና የተቀናጀ ፖሊሲን መተግበር ከቻለች ብቻ ነው ሲሉ የሚመክሩት። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። መኝሽ የቆየንና እንግዶቿን እናመሰግናለን። ከጋቢና በጋናችሁ ያላችሁት አብራችሁን ስለሆናችሁ እናመሰግናለን። አሁን ደግሞ ወደ ወጣት ስራ ፈጣሪዎችና የጥበብ ባለሙያዎች እንሻገር። ዘላን የፈጠራና የባህል ማዕከል ከሰፊ ሕልም ጋር በአዲስ አበባ ቦሌ አካባቢ 500 ሰዎችን መያዝ የሚችል የፈጠራ የአውደሬ እና የውይይት ማዕከል የከፈተው በዚሁ ባለንበት በ2012 ዓ.ም ነበር። በአዲስ ተስፋ ያላቸውና ማጣው ማዕከሉን የከፈቱት ወጣቶች ግን በኮቪድ-19 ምክንያት ላልተጠበቀ ኪሳራ ተዳርገዋል። በዚህም የተነሳ ማዕከላቸውን ለጊዜም ቢሆን ዘግተው ወደ ድረገጽ መዞራቸውን ከሰሞኑ ይፋ አድርገዋል። የማዕከሉን አጋር መስራች ሀና ሀይሌን አነጋግሬያት ነበር። ከሀና ሀይሌ ጋር በነበረን ቆይታ ስላጋጠማቸው ተግዳሮትና ስለ ድረገጽ ገበያ ተወያይተናል። ቀጣዩ ዘገባም ይህን የተመለከተ ነው። ሀና ሀይሌ ዘላን የፈጠራና የባህል ማዕከል የተመሰረተበትን ዓላማ ከምታብራራበት ዘገባው ይጀምራል። ዘላን የፈጠራና የባህል ማዕከል ነው። አሁናዊ የሆኑን የአርትና ማንነትን በተለያየ መንገድ የሚዳስስ ማዕከል ነው። አሁን ደግሞ ያው ለየት ሆነ መልክ መተላል፣ ምክንያቱም ያው ባለው ሁኔታ መልስ ለመስጠት ያህል ማለት ነው። ዘላን የፈጠራ ማዕከል ሊመረቅ ባለ በዋዜማው የመጀመሪያው ኮቪድ-19 ታማሚ በሀገሪቱ መገኘቱ በራሱ የሰዎችን መሰባሰብና ዘላን የቆመበትን ዓላማ እንዳናገው የምትገልጸው ሀና ኃይሌ ያለፉት አምስት ወራት ቀላል እንዳልነበሩም ታስረዳለች። ነገሩ ወደ ማህበራዊ ገጾች ላይ እና የበደረገ ጻችን ማውጣት ጀመርን። ሁሉንም ነገር በኦንላይን እንዲሆን ለማድረግ ማለት ይህ በኢትዮጵያ ልኬት ስናየው በጣም ይከብዳል። ምክንያቱም ለመታየት ጥሩ ነው፣ ስራውን ለማቅረብ አሪፍ ነው። ግን ከዛ በላይ የገቢ መፍጠር እድሉ በጣም ትንሽ ነው። ይሄ በኦንላይን የሚሰሩ ነገሮች ላይ እና ለቤት ኪራይ መከፈል አለበት። ግን ከዛም በላይ ምንድን ነው ወደ ኦንላይኑ በምንሄድበት ጊዜ ከትንሽ ወራት በኋላ ያው በተፈጠረው አለመረጋጋት በኢትዮጵያ ውስጥም ኢንተርኔት ሲጠፋ ሌላ ይሄ ሌላ ተጋላጭ የሚያደርገን ነገር ነው ለችግር ምክንያቱም አንድ ህዝቡን ልናገኝበት የምንችለው መንገድም አጣን ማለት ነው እና መቼ እንደሚያቆም ይሄ ነገር አላወቅንም፣ መቼ እንደሚቀጥል። እና ለእኛ ቀን በቀን ኪራዩን ስናስበው በወር አይደለም እያሰብን ነው። በቀን የምናጠፋውን ጊዜ እናውቃለን። በቀን ስንት ሺ ብር እንደምናጠፋ እናውቃለን። እና እሱ አንድ ሌላ ተግዳሮት ነበር ለእኛ እና ከዛም በላይ ደግሞ ስናስበው አሁን ስል ለምሳሌ አዲስ አበባ ውስጥ ኦፊስ አለን፣ ቤቱ ቢዝነሳችን አልተዘጋም ግን እንደ አዲስ ማሰብ እንዳለብን ተረድተናል። ምክንያቱም ኮቪድ ነገ ተመን ይጠፋል ብለን እኛ ሁኔታዊ መሆን የለብንም። ምክንያቱም እኛ ያው ባለን ሁሉም ነገር ነው ይህን ቦታ ልንከርሶ ነው፣ ባለን በራሳችን ገንዘብ ያጠራቀምነው በራሳችን ጊዜ ለሁሉንም ነገር እና ግን ያ ማለት ሌላ ለአዲስ ነገር ነው ችግር ውስጥ ደግሞ እራሳችንን መውደቅ የለብንም። ኤንድ እንደ ቢዝነስ ደግሞ ስናየው ብዙ ንትንት አይሰጥም። ምክንያቱም አንድ ስቴፕ ወደ ኋላ መውሰድ አለብን ብለን አነስ ያለች ቢሮ ተከራየን። ያለውን ቤት መመለስ የሚባል ነገር አለ። ያው ኪራይ የሚያቅሰው ቤቱን እንደተረከብነው መመለስ አለብን። ስለዚህ ያን ያህል እንደገና ደግሞ ሌላ ወጪ አለው። ይህንን ወጪ ራሱ መመለሻ ገንዘብ ስርም ማድረግን እና እነዚህ ወጪዎቹ ቁጭ ብለን ስናስባቸው ልክ መምጣት አለበት መጨረሻው ላይ እና ለሚቀጥሉት ሁለት ዓመታት ኢቨን ትንሽ ኦፊስ ትንሽ ኦፊስ ኖሮን ትንሽ ቢሮ ኖሮን ግን ብዙ ስራ መስራት። ሀና ሀይሌ ዘላን በድረገጽ ላይ መልካም የሆነ ተቀባይነት እያገኘ መምጣቱን ጠቁማ፣ መተዳደሪያ ማግኘቱ ቢከብድም እንኳን እንደሚቀጥሉት ግን በተስፋ ትናገራለች በማህበራዊ ገጾች ላይ ያሉ ስራዎች ላይ ገቢ መፍጠር ይከብዳል። ለአንዳንዶቹ ቀለል እንዲያደረግም ቀለል እንዲልም አድርጎላቸዋል። ምክንያቱም ዲዛይነር ሲኮን የተለያየ ስራዎችን ላይ እዚህ ቀላል ነው። በቃ ሱቅ ላይ ያስፈልግ ይችላል። አሁን ግን እኛም ማና አላወቅም። በቃ ኦንላይን ያለው ነገር ላይ በምን አይነት ገቢ ጥሩ ገቢ አንድን ሰው ራሱን እንዲችል የሚያደርግ ገቢ ማግኘቱ በጣም ከባድ ነው እና ግን ይሄ ደግሞ የሁላችንም እንትን ቢሆን ደስ ይለኛል። ሁላችንም ብናስብበት ደስ ይለኛል። ምክንያቱም በፊታችን ለሁለት አመት ከዛም በላይ የሚሆን ጊዜ ምን እንደሚሆን አናውቅም እና ይህንን ደግሞ አሁኑም ጀምረን ዴቨሎፕ እያጠነከርን በምንሄድበት ጊዜ ለሚቀጥለው አመታት እየጠነከርን እንደምንሄድ ያደርገናል ማለት ነው። ምክንያቱም አሁን ባለው ሁኔታ ያው የተለያዩ ባንኮች የሚሰጡት እንትኖች አሉ። አሪፍ ያለ ኢባንኪንግ ብዙ አይነቶች አሉ ግን ሲል ያው እንደ ሕዝብ ገና ነን። ስለዚህ ያንን ላይ ደግሞ ለመድረስ የእኛም ብቻ ጥረት ሳይሆን የብዙ ሰዎች ጥረት ነው የሚጠይቀው። ዘላን የባህልና የፈጠራ ማዕከል በኢንስታግራም በድረገጽ ሬዲዮና በራሳቸው በዘላን የፈጠራ ማዕከል ድረገጽ ላይ በፈረንሳይኛ በአማርኛና በእንግሊዝኛ ስራዎችን እያቀረበ ይገኛል። ለአሜሪካ ድምጽ አይደን ገረመው ከዋሽንግተን ዲሲ እንግዳይን ሃና ኃይሌን አመሰግናለሁ ለዛሬ የያዝንላችሁ የጋቢና ቪ ጥንቅሮች እዚህ ላይ ተጠናቀቁ ኤደን ገረመው በመስተንግዶ ትዝታ በላቸው በፕሮግራም አርቶት ስመኝሽ የቆየ በዜናዎቹ በኤልያስ አስማረ አቀናባሪነት አብረናቸው አምሽተናል እስከ ነገው ምሽት ድረስ ሰላም ቆዩልን